የጦር ባለታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግሥት ከሶማሊያ ሰርገው በሚገቡ ኀይሎች ይፈጸሙ የነበሩ ጥቃቶችን ለመቅታት የልዩ ኀይል በማቋቋም የጦር ትምህርት ቤት በማደራጀት የሠሩትን ጨምሮ በበርካታ የጦር አውድማዎች ለፈጸሟቸው የጦር ጀብዶዎች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና ሌሎች የተለየ ግምት በሚሰጣቸው ሥራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው እዚህ ዋሽንግተን አቅራቢያ በምትገኘው በአርሊንግተን ከተማ ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ሥነ ሥርዓት የተከታተለው የባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ደራሲዋን ዶክተር ስንታየሁን ያወያየው ለምሽቱም የቃለ ምልልሱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት እልባት ካደረገበት ይጀምራል። የበረራ ደህንነትን የተመለከተው ጉዳይ በአገራችን ለመጀመሪያ ጊዜ ብለዋል። በዓለም አቀፍ ደረጃም እስራኤልን በመከተል የተመሰረተ መሆኑን አባቶ የዛ ቆርቋሪ መሆናቸው ተገልጿል። ዶክተር ስንታየው የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውም ፍቅር የተሰዉ መሆናቸውን መጻፎ የሚተርከው አባቱ በበረና ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ለምሳሌ ወዲህ ወደ ዩናይት ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ በአገር ውስጥም በውጭም እንደ ተማሩ ይገልጻል። ከጦር ምድባቸው ውጪ በሬንጀር ባየር ወለድ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል አባቶ። ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባረአያነት የተከተሉት ሰው ስለመኖሩ ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው? እስኪ ደግሞ ስለሱ በጥናቱ ያገኙትም ከሙያ አጋሮቻቸው ያገኙትም መረጃ ካለ ያካፍሉን። አባቴ እንደገለጹት ትውልዱ ሲዳሞ ነው። እዛ ነው ያደገው። የቄስ ትምህርት ቤት ነው የተማረው። እንደውም አባቱ አዲስ አበባ ለክህነት ሲያመጡት ነው። በዛን ጊዜ ልጆች ከመንገድ ላይ የተያያዙ ትምህርት ቤት ይገቡ ነበር። እንደዛ ነው የታሪኩ። አባቴን ብዙ ሰዎች ሲገልጹልኝ በጣም ሁለገብ ነው። ለምሳሌ ከተጠቀሰው ውስጥ ስፔሻል ፎርስስ ወይም ልዩ ኃይልም ኢትዮጵያ ውስጥ ያቋቋመው እሱ ነው። ከዛም ሱማሌ አንዳንድ ጉዳት በማድረስ ሲያስቸግሩ እሱ እየመራ ሱማሌ ድረስ ውስጥ ገብተው ሁሉ የተለያዩ ጀብዱ ፈጽመዋል። በዛም የነበረውን ውጥረት አድነዋል። ሌላው እንደተባለው አሜሪካን ሀገር በፈቃደኝነት እንደተነገረኝ ከተላከበት ትምህርት ሌላ የአየር ወለድ ትምህርት በትርፍ ጊዜው ተምሮ ሰላሳ አምስት ጊዜ በመዝለል ኮከቡን አድርጓል። ሁለ ገብ ነው። መማር ይፈልጋል። ራሱን ማስተማር ይፈልጋል። አይፈራም። ሬንጀር ኮርስም አሜሪካን ሀገርን የተማረው፣ ራሱን ማዳበር ይፈልጋል። አገሩን በጣም በጣም በጣም ይወዳል። ምየ ኢትዮጵያ ነው የሚላት፣ ብዙ ሰዎች እንደነገሩኝ። ይሄ ነው እንግዲህ አባቴ፣ የሀገር መውደድ እና አይቻልም የሚለው ነገር የለውም። የተግባር ሰው ነው፣ የንግግር ሰው አይደለም። ሁሉን ነገር በተግባር የሚፈጽም ሰው ነው። ለእኛም ልጅ ሆነን የሚነግረን በትምህርት እንድንበረታ፣ በተግባር ሁሉ ነገር እንድናረግ ነው እና እያለቀስኩ ነው የጻፍኩት ይህን መጽሐፍ። በጣም ከባድ ነበር ለኔ። ግን በጣም ከሁሉም በላይ ከልጆች ቀጥሎ በህይወት ያደረግኩት ብዬ የምኮራበት ይሄ መጽሐፍ ነው። እያግባባ ይመስለኛል። በአንድ ወገን የወላጅን ታሪክ መዘከር የልጆች ሁሉ ፍላጎት ሊሆን ይችላል። ስንቶቹ ያደርጉታል፣ ስንቶቹ ያን መንገድ ይወጡታል፣ ሌላ ጉዳይ ሊሆን ይችላል። ነገር ግን ደግሞ የራስን ወላጅ በፍቅርና በአክብሮት ከሆኑትም በላይ ጎላ አድርጎ ማየት ሊገጥም የሚችል ነገር ነው እና እርስዎ ስለ መጽሐፉ አጻጻፍ ሲናገሩ መጽሐፉ ከማወደስና በአባትነታቸው ለእርሳቸው ካለው ክብር ብቻ የተነሳ ሳይሆን በተጨባጭ እርሳቸው የሆኑትን ያደረጉትን ጥረት ይናገራሉ። ስለ ግለ ታሪክ አጻጻፍም ይተርካሉ። የግለሰቦችን በቅራኔ የተሞላ ሁኔታ ከእሳቸው ጠባይ ጋር ግራና ቀኝ ይመለከታሉ። በሥነ ምግባራቸውም በብዙዎቹ በዚህ መጽሐፍ ላይ እንደተተረከው የተወደዱና የተከበሩ መሆናቸውን ሲያነሳሉ በሕይወት ያለም ሰው የሕይወት ታሪክ ወይም ገድል ሲጻፍ የግለሰቡን ጥልቅ የውስጥ ስሜት የሕይወት ግንዛቤና መላ ሰባዊ ምንነቱን፣ ምኞቱን፣ ፍላጎቱን ከራሱ በቀር ማንም ሊደርስበት የማይችል የሚመስለውን መገንዘብ ይጠይቃል ይላሉ። አባቶ በሕይወት አለመኖር ብቻ ሳይሆን አርባ ዓመት ከተቃረበ ጊዜ በኋላ የተጻፈ እንደመሆኑ በሕይወት ፍላጎታቸው የግባቸውን ምንነት በመጽሐፉ የጠቀሷቸውን ነገሮች ማካተት አዳጋችነቱን አጉልቶ ማየት ይቻላል። እስኪ እዛ ጋር የእርስን ትግል የእርስን ፈተና ያጫውቱን። ጥናት በወሰደበትን ጊዜ ጨምረው። እሺ መጀመሪያ ሲጀምረው እንዳልኩት ቀላል መስሎ የነበር መጽሐፍ መጽሐፍ በተለይ በሕይወት የሌለ መጽሐፍ መጽሐፍ እኔ ደግሞ እንደ ልጅነት የማውቀው ከአባትና ልጅ ያለፈ ነገር አልነበረም። ስለዚህ እንዴት ከባድ መሆኑን ከመጀመሪያው አውቄዋለሁ እና ግን ተስፋ ሳልቆርጥ በየቦታው አንዱ አንዱ ይጠቁመኛል። እንደገና ደግሞ አንዳንድ ሰዎች እንደውም ሶስት ዓመት ከዛም በላይ ያስጠበቁኝ ሰዎች አሉ። ምን ማለት ነው? ሰዎቹን መልሶ ለማግኘት እና መረጃ ለማግኘት ብዙ ጊዜ ወሰደች። መረጃ ለማግኘት አዎ፣ ሌላ ጊዜ እንገናኝ ምናምን በመባል ሰዎችም ስራ ይበዛባቸዋል ወይም የራሳቸው የግል ምክንያት ይኖራቸዋል። ጠቃሚ መረጃ ያላቸው ሲመስለኝ በጣም ነው ሰዎች እንትን የማስቸግረው። ለአባቴ ባላቸው ፍቅር ግን በሙሉ ተባብረውኛል። አንዴ እንደውም ጀርመን ሀገር ድረስ በመሄድ በጣም ይጠቅማሉ የምላቸውን ሰው ድንገት ፍራንክፈርት ሆኜ የደወልኩላቸው እና እዚህ ነው ያለሁት ስላቸው በጣም ደነገጡ። ምክንያቱም ብዙ ጊዜ እየታመሙም በተለያየ ምክንያት ሊሰጡኝ አልቻሉም ኢንፎርሜሽን። ከዛ ከከተማው በጣም ርቄ ነው የምኖረው አሉኝ። ለማሳየት ነው ጀርመንኛ ትንሽም ስለምችል ቪየና ስለተማሩ ግዴሎትም፣ አድራሻውም ብቻ ይስጡኝ አልኳቸው። ከከተማው ወጣ ያሉ ነበሩ። በባቡር ተሳፍሬ የነበሩበት ከተማ ድረስ ሄጄ እንደውም ሲያውኝ እውነትም የካሳ ልጅ ነሻሉኝ አይረሳኝም። ቤታቸው ወስደው በጣም ተደስተው አንድ ሶስት ሰዓት ያህል ቁጭ ብለን ኢንተርቪው ያረኳቸው እና ደግሞ በጣም ትክክል ነገር ነው ያደረግኩት። ምክንያቱም የሰጡኝ መረጃ በጣም አስፈላጊ ነበር መጽሐፉ እንዲሟላ። እንደውም ኢትዮጵያን በመመላለስ ዋሽንግተን ዲሲም ከቤተሰቦች ጋር ሁለት ሳምንት ሆቴል ውስጥ ተቀምጬ ሰዎች ኢንተርቪው በማድረግ የዛሬ ስድስት ዓመት ይሆናል ዲሲ ነበርኩኝ። ኒውዮርክ ሄጄ ያለው በስልክ ደግሞ የተለያዩ ሀገሮች አፍሪካ ውስጥ፣ ዩሮፕ ያሉ ሰዎችን እንዲሁም ያላገኘኋቸውን እዚህም አሜሪካን ሀገር ያሉ ሰዎች ብዙ ጊዜ እየደወልኩ አናግሬያለሁ። በተቻለ መጠን ታሪኩ የተሟላና እውነት እንዲሆን አንዱ ሲነግረኝ ሌላ የሚደግፈው ክፍል የማግኘ ነበረኝ እውነተኛ እንዲሆን አንድ ሰው ብቻ በነገረኝ የጻፍኩት ምናልባት ቀልዶች ወይም ቀላል ነገሮች ካልሆኑ ሁለት ሶስት ሰዎች ያሉኝን ነው ማስቀመጥ ይፈል ተመሳሳይ ነገር ከተለያዩ ምንጮች ማግኘቱን ያረጋግጣለሁ። አዎ አዎ፣ እሱ ነው ከባድ ማረጋገጥ፣ ማመሳከር ያስፈልግ ነበር። ምክንያቱም የአባቴ ታሪክ እውነተኛ ስለሆነ፣ አንዴ እንደውም አንድ ጄኔራል የአባትሽ ታሪክ እውነተኛ ታሪክ ነው ተረት ተረት እንዳይሆን ብለው እውነተኛ ታሪክ ስለሆነ በደንብ መጻፍ አለበት። ተረት ተረት እንዳይሆን የእሱ ታሪክ እውነት ነው እና በጥናት ላይ ተመሰረተ መሆን አለበት በማለት እኔም ስለማምን በራሱ ጥረት እዚህ የደረሰ ሰው ነው። ከዝቅተኛ የመጣ ሰው ነው። አባቴ ጥሮ ነው፣ ከሲዳማው መቶ ጥሮ ተምሮ ነው እዛ ደረጃ የደረሰው። ለሀገሩ እንዲሁም ለዓለም ያበረከተው አስተዋጽኦ ከባድ ስለነበር እና አባቴ የሚገባውን ቦታ ለማግኘት እና ትክክለኛ መረጃ ለማግኘት ብዙ ብዙ ነው የጣርኩ። በጣም ብዙ ውጣ ውረዶች፣ እንደውም አንዳንድ ሰዎች በጨራሽ ሞክሬ ማግኘት አቅቶኝ፣ ሌላው ደግሞ መረጃዎችን ለማሟላት ከኤርትራን በኩል ሞክሬ ያለው ለማግኘት ምክንያቱም ትክክለኛ ነገር እንዲሆን አንድ በኩል እንዳይሆን ከሻእቢያ በኩል ያገኘኋቸው ሰዎች አሉ። መጽሐፉ ላይ እንደምታዩት ሬከርድ የሆነ የእነሱም በዛን ጊዜ አባቴ በነበረበት ጊዜ ያለውን ውጊያ በጣም አክብደው ለእነሱ ሰላሳኛ አመት ይሁን ሬከርድድ የሆነ በኤርትራ ቲቪ የቀረበ ዶኪመንተሪ ሁሉ አግኝቻለሁ። በጣም የከረረ ጦርነት እንደውም አይተን ማናውቀው ጦርነት ነው ብለዋል። የራሳቸው የሻእቢያ ባለስልጣኖች አሁን ባለስልጣን የሆኑ ሰዎች እንዲሁም ሌሎቹም ያድናቆታላቸው አላቸው። ስለ አባቴ ጀግና ናቸው ያሉ ከባድ ስልጣን የነበራቸው ሰው ነበሩ እና በጣም ነው የተደሰቱት። በዛም በኩል ጀግና መባሉ ትልቅ ኩራት ነው። የሚቆጨኝ ነገር ያን ሁሉ ነገር ሰርቶ መጨረሻ ለሀገሩ ለህዝቡ ራሱን መስዋዕት አድርጎ ብዙ ነገር አድርጎ በኢትዮጵያ ህዝብ ባለመታወቁ በጣም በጣም ነው የሚቆጨኝ። አሁን ይሄ መጽሐፍ ህዝቡ ያነበዋል፣ ይማርበታል። አባቴ ብቻ ሳይሆን ብዙ እንደሱ አይነት ጀግኖች ለሀገራቸው ፍቅር አልፈዋል። የእነሱን ታሪክ ሁሉ እንደ ምሳሌነት የሚያሳይ ነው። ብዙ ልጆች አሉ ወይም ቤተሰቦች የአባቶቻቸውን የዘመዶቻቸውን ታሪክ ይጽፋሉ የሚል ብታለኝ። ምክንያቱም ሀገራችን ብዙ ሰዎች የተሰው ሰዎች አሉ ለሀገር ፍቅር። መልካም። ሌሎችንም ማነሳሳቱ ይጠበቃል። ዶክተር ስንታየው ካሳ የአባትን የኮሎኔል ካሳ ገብረ ማርያምን ክንዋኔዎች የሚተርከውን ከአራት መቶ ገጾች በላይ ያለውን መጽሐፎን አስመልክቶ ለሰጡኝ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ አቶ አሉላ እና ቪዮ በጣም ነው ማመሰግነው።